መንግስት የደነገገው የአስቸኳይ ጊዜ አዋጅ የውጭ አገራት ዲፕሎማቶች ከአዲስ አበባ ዙሪያ ከ40 ኪሎ ሜትር ውጭ ሳያሳውቁ እንዳይንቀሳቀሱ ያሳስባል። በሌላ በኩል ቱሪስቶች ወይም አገር ጉብኞች ከቦታ ቦታ ለመዘዋወር ለማንም ማሳወቅ እንደሌለባቸው የፌዴራል ጠቅላይ አቃቤ ሕግ ጽህፈት ቤት ማስታወቁ ተዘግቧል። በአሁኑ ሰዓት በአገሪቱ የጉብኚዎች ቁጥር ይህን ያክል ነው ብሎ መናገር ያስቸግራል የሚሉት በባህልና ቱሪዝም ሚኒስቴር የህዝብና የዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ ገዛህኝ አባቴ በተለያዩ የቱሪስት መዳረሻ አካባቢዎች አሁን ካለው ተጨባጭ ሁኔታ አንጻር ከምጠበቀው በላይ ጉብኞች እየገቡ ነው ይላሉ። ከአስቸኳይ ጊዜ አዋጅ ጋር ተያይዞ የጉብኞች ሁኔታ ሲያብራሩም ከአስቸኳይ ጊዜ አዋጁ ጋር ተያይዞ ቱሪስቶች ከቦታ ቦታ መንቀሳቀስ አይችሉም የሚል አንዳንድ ሰዎች የሚያነሷቸው ነገሮች እሱ ፈጽሞ የተሳሳተ መሆኑን ለማሳሰብ እወዳለሁ። ዲፕሎማቶች ማሳወቅ አለባቸው ከአርባ ኪሎ ሜትር በላይ ለደህንነታቸውም ሲባል ማሳወቅ አለባቸው የሚል አዋጁ ላይ አለ። ቱሪስትን በተመለከተ ግን የትኛውን ቦታ ላይ እየተቀ የተቀመጠው ኮማንድ ፖስት የሀገሪቱን የቱሪስቶችን የቱሪስቶቹን የማንኛውንም ሰዎች እንቅስቃሴ ደህንነት ለመጠበቅ የወጣዎች ስለሆነ በአሁኑ ሰዓት በየትኛውም አካባቢ የመንቀሳቀስ እድሉ ምንም ችግር የሌለበት ቱሪስቶችም እየተንቀሳቀሱ ያሉበት ሁኔታ ነው ያለው። በአስጎብኝ ስራ ላይ ተሰማርቶ የሚገኙ ነገር ግን ስማቸው እንዳይጠቀስ እና ድምጻቸው እንዳይቀረጽ የፈለጉ አንድ ግለሰብ አዋጁ በቱሪዝም ኢንዱስትሪው ትልቅ ፍራቻ አንግሷል ካሉ በኋላ በፊት ሲደረጉ የነበሩ የጉብኝት ጉዞዎች በተለይም ከሃይማኖታዊ ጉዞ ጋር የተያያዙ እንደነ አቡነ አረጋዊ እና ዝቋላ በመሳሰሉ አካባቢዎች በከፍተኛ መጠን መቀነሱን ለዶቼ ቬሌ ተናግረዋል አቶ ገዛያን ግን የሚያሰጋ ነገር የለም ነው የሚሉት እንግዲህ አሁን ባለበት ሁኔታ ሀገራችን ላይ የተፈጠሩ አንዳንድ ችግሮች እንደነበሩ ይታወቃል በአሁኑ ሰዓት ግን የትኛውም አካባቢ በየትኛውም ክልል ሁኔታዎች የተረጋጉና የተለወጡበት ሁኔታ ነው ያለው ሰዎች ከቦታ ቦታ ይንቀሳቀሳሉ የጉብኝት ስራዎችም እየተከናወኑ ነው ያሉት አገልግሎት ሰጭ ተቋማትም ስራቸውን በአግባቡ እየሰሩ ነው ያሉት በየትኛውም የኢትዮጵያ ክፍል አሁን ከጊዜ ወደ ጊዜ መንቀሳቀሱ ስራ እየተሻሻለና ወደ ቀድሞ ቦታ እየተመለሰ ስለሆነ በአሁኑ ሰዓት ምንም የሚያሰጋ ና አስቸጋሪ ሁኔታ ይፈጠራል የሚል ነገር የለንም። ኢትዮጵያ ውስጥ ባለው ያልተረጋጋ ሁኔታ ለዜጎቹ አስፈላጊውን ድጋፍ ለማድረግ እንደማይችል የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ ወደ ኢትዮጵያ ለመጓዝ ለሚሞክሩ አሜሪካውያን የጉዞ ማስጠንቀቂያ አውጥቷል። ይህም ማሳሰቢያ መንግስት አገሪቱ ውስጥ ቱሪስቶች የትም ቦታ ተንቀሳቅሶ ሊጎበኙ ይችላሉ ከሚለው ጋር አይጣረስም ወይ ስል አቶ ገዛህኝን ጠይቄ ነበር። የትራቨል አድቫይዙ የተጻፈበትን ሁኔታ እኛም አይተነዋል። ያላቸውን ስጋት ነው እነሱ የጻፉት ለዜጎቻቸው ያንን ደግሞ ለዲፕሎማቱ የተጻፈውን ዳይሬክት ትራንስሌሽኑ ለቱሪስቱም ያደረጉበት ሁኔታ ነው ያለው። ይህንን የሚመለከታቸው አካላት ከኤምባሲውም ጋር ከሚመለከታቸው የዲፕሎማቶችም ጋር የመነጋገርና የማየት ጉዳይ አለ። አሜሪካ በዛ መልክ ጽፋለች። ሌሎች ደግሞ ዲፕሎማቶች ራሳቸውም ጨምረው የመጡባቸውን እንግዶችም ጭምር ራሳቸው እየነዱ እስከ ሰሜን ተራሮች የሚሄዱ አምባሳደሮች አሉ ኢትዮጵያ ውስጥ። ስለዚህ ሌሎችም አካላት አሉ። ከተለያየ አካባቢ የሚመጡ ቱሪስቶች አሉ። ደህንነታቸው እስካሁን ድረስ በተደረገው በሀገሪቱ አንዳንድ ቦታ ላይ የተፈጠሩ ግጭቶች እና ይሄ አስቸኳይ ጊዜ አዋጅ እንዲሆ የተደረገበት አግባብ ሁኔታው የቱሪስቶች ላይ እስካሁን ድረስ ምንም አይነት የተደረሰ ጥቃት የለም። የተጻፈው ነገር ግን ተጽዕኖ አያመጣም ብሎ መናገር አስቸጋሪ ነው የሚሆነው ምክንያቱም ያልነበረና ያላየ ሰው ከኤምባሲው በዛ መልክ ሲጻፍ ምናልባት የሚመጣበትን ጉዞ የመሰረዝ የማስተላለፍ ሂደቶች ይታያሉ። ይሄ ኖርማል እንትን ነው። ይህም በሚመለከት በዶቼ ቬሌ የፌስቡክ ገጽ ላይ ሰዎች እንዲወያዩ አድርገን ነበር። አስተያየት ከሰጡን ውስጥ የኢትዮጵያ መንግስት የሚለው ውሸት ነው ምክንያቱም ሁለቱም ክልሎች ኦሮሚያና አማራ ባለመረጋጋት ውስጥ ነው ያሉት ሲሉ ሌሎች ደግሞ ይህ አዋጅ የቱሪዝም ኢንዱስትሪውን በጣም ይጎዳል የሚል አስተያየታቸውን ሰጥተዋል።